በኢትዮጵያ የሁለት ቀናት የስራ ጉብኝት ለማድረግ ዛሬ ጠዋት አዲስ አበባ የገቡት ፕሬዚዳንት ኡሁሩ ኬንያታም ከሰዓታት በፊት እዚህ ሐዋሳ በመገኘት የሐዋሳ ኢንዱስትሪያል ፓርክን ጎብኝተዋል። ፕሬዝዳንቱ ኡሁሩ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በመሆን በኢንዱስትሪያል ፓርኩ የሚገኙ የተለያዩ የአምራች ኢንዱስትሪ የስራ ክፍሎችን ተዘዋሮ ጎብኝተዋል። በጉብኝቱ ወቅት የአዋሳ ኢንዱስትሪያል ፓርክ የስራ ኃላፊዎች በፓርኩ የስራ እንቅስቃሴ ዙሪያ ለሁለቱ መሪዎች ገለጻ አድርገውላቸዋል። በጉብኝቱ ላይ የአዋሳ ኢንዱስትሪያል ፓርክ ዋና ስራ አስኪያጅ አቶ ፍጹም ከተማ እንዳሉት የመሪዎቹ ጉብኝት የሁለቱን አገራት ምጣኔ ሀብት በንግድና ኢንቨስትመንት ለማስተሳሰር የተጀመረውን ጥረት ለማጠናከር ከፍተኛ አስተዋጽኦ ይኖራሉ ብለዋል። በተለይም በግንባታ ላይ በሚገኙ ሌሎች የሀገር ውስጥ ፓርኮችም በናሙናነት እያገለገለ ይገኛል ብለዋል። ሐዋሳ ኢንዱስትሪ ፓርክ ለሁሉም ኢንዱስትሪ ፓርኮች ሀገራችን ላይ ለሚገነቡት ሞዴል ፓርክ ነው። አንደኛው ከኤንቫይሮንመንት አንጻር የሰጠው ልዩ ትኩረት ነው። የዚሮ ሊክዊድ ዲስቻርጅ ፕላንት፣ ቆሻሻ ውሃን አጣርቶ ለድጋሚ ጥቅም የሚያውል ፕላንት ተገንብቶለታል። ይህም ከአፍሪካ የመጀመሪያውና ልዩ ኢንዱስትሪ ፓርክ ያደርገዋል። ሁለተኛው ግዙፍ ነው። ከሁሉም ፓርኮች ግዙፉ ፓርክ ነው ሐዋሳ ኢንዱስትሪ ፓርክ። ሁሉም ፓርኮች ከዚህ ተሞክሮ የተገነቡ ናቸው። ሶስተኛው በጣም አለም ላይ ታዋቂ የሆኑ ኩባንያዎች እዚህ ገብተው እያመረቱ ነው ያሉት አለም ላይ ብራንድ ምርቶች ደግሞ እዚህ እየተመረቱ ነው። እነ ካልቪን ክላይን፣ ኤች ኤንድ ኤም፣ ሌቪስ፣ ዘ ጋፕ፣ ኒውሉክ የመሳሰሉ በጣም ዓለም ላይ ነሆን የሆኑ ብራንዶች እዚህ ግቢ ይመረታሉ። ይሄ ልዩ ያደረገዋል። ከዛሬ ሁለት ዓመታት በፊት የተመሰረተውና በ140 ሄክታር መሬት ላይ የተንጣለለው የሀዋሳ ኢንዱስትሪያል ፓርክ በትልቅነቱ ከምስራቅ አፍሪካ ቀዳሚ መሆኑ ይነገርለታል። ዛሬ በፓርኩ ጉብኝት ያደረጉት ጠቅላይ ሚኒስትር ዶክተር አብይ አህመድ እና ፕሬዚዳንት ኡሁሩ ኬንያታን ወደ ሐዋሳ ከማቅናታቸው በፊት ዛሬ ጠዋት በአዲስ አበባ በተካሄደው የኢትዮ ኬንያ የንግድና ኢንቨስትመንት ፎረም ላይ ተሳትፈዋል። የንግድና ኢንቨስትመንት ፎረሙም በሁለቱ አገራት መካከል ያለውን የንግድና ምጣኔ ሀብት ትስስር ለማጠናከር ያለመ ነው ተብሏል። በፎረሙ ላይ ከአንድ መቶ በላይ የሁለቱ አገራት ባለስልጣናት፣ የኮርፖሬትና የንግድ ማህበረሰብ ተወካዮች መሳተፋቸው ታውቋል። ለዲደብሊው ዘገባ ሸዋንግዛ ወጋየው ሐዋሳ